በክልላዊ ግጭቶች ከስጋት ያልወጣው የኢትዮጵያ ቱሪዝም የግብር ፎይታንና መንግስታዊ ማበረታቻዎችን እንደሚሻ ተገለጸ። የኮቪድ-19 ወረርሽኝን ጫና ተቋቁሞ በማገገም ላይ የነበረው የኢትዮጵያ ቱሪዝም ዘርፍ መነሻውን በትግራይ ክልል አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነትና በየአካባቢው በሚፈጠሩ ግጭቶችና አለመረጋጋቶች ይብሱን እየቀጨጨ እንዳለ የመስኩ ባለሙያዎች ይናገራሉ። በጥቅምት ወር መጨረሻ በደቡብ አፍሪካ ፕሪቶሪያ ላይ የተደረሰው፣ በዘላቂነት ተኩስ የማቆም የሰላም ስምምነት መጠነኛ ተስፋና መነቃቃት ሲፈጥር የክልል ልዩ ኃይሎችን ዳግም አደረጃጀት መንስኤ ካደረገው ተቃውሞ ጋር ተያይዞ ሰሞኑን በአማራ ክልል የተስፋፋው ግጭት በአንጻሩ የዘርፉን ተዋንያን ዳግም በስጋት ላይ ጥሏል። ግጭቶቹ ያስከተሏቸው የመሰረተ ልማት ውድመቶች፣ የሰዎች መፈናቀል እንዲሁም የማህበረ ፖለቲካ አለመረጋጋት ባደቀቀው የቱሪዝሙ ዘርፍ ከኮቪድ-19 የዝግ ወቅት አንስቶ አንዳችም ማበረታቻም ሆነ የግብር እፎይታ እንዳላገኙ አስጎብኚ ድርጅቶች ይናገራሉ። የዘርፉ ባለሙያዎች በበኩላቸው ብዙ የቱሪዝም አገልግሎት ሰጪዎች ድርጅቶቻቸውን እየዘጉ ባሉበት በዚህ የቀቢፀ ተስፋ ሁኔታ መንግስት ይበልጥ ሊጎዳ የሚችል የግብር መመሪያና ህጎችን ከማውጣት መታቀብ እንደሚገባው ይናገራሉ። ደረጀ ደስታ በጉዳዩ ላይ ተከታዩን ዘገባ አሰናድቷል። በኢትዮጵያ በስፋት ወደሚታወቁት የቱሪስት መስህቦች የሚደረገው ጉዞ የስጋት ምንጭ ከሆነ ዓመታት ተቆጥረዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ አስቀድሞ በነበሩ የመጨረሻ ዓመታት በወቅቱ ገዢ ፓርቲ ላይ ሲካሄዱ በነበሩ ተቃውሞዎች በተለይ ከአዲስ አበባ ውጪ የሚደረጉ ጉዞዎችን በማስጠንቀቂያ ስር እንዲውሉ አስገድዶ ነበር። ለዓለም አቀፍ ጎብኚዎች የሚሰጡ የጉዞ ማስጠንቀቂያዎችም የጎብኚዎች ቁጥር እንዲቀንስ አድርጎ ቆይተዋል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ የመጀመሪያው አመት ለብዙዎቹ በታያቸው ተስፋ በውጭ አገር የሚኖሩ ትውልደ ኢትዮጵያውያን ፊታቸውን ወደ አገራቸው እንዲመልሱ መነሳሳት ፈጥሯል። በቱሪዝም መስክ የተሰማሩ ባለሙያዎች፣ ግለሰቦችና ባለሀብቶች የተሻለ ጊዜ እንደመጣላቸው የገለጹ ሀሴት ሲያደርጉ ቆይተዋል። ሆኖም ብዙም ሳይቆይ ዓለምን ያዳረሰው የኮቪድ-19 ወረርሽኝ በአገሪቱ የቱሪዝም ተስፋ ላይ ክቡድ ጫና አሳርፎበታል። ከወረርሽኙም ሳያገግም፣ ለሁለት ዓመታት በተካሄደው የሰሜን ኢትዮጵያው ጦርነት በተለያዩ አካባቢዎች የተከሰቱ ግጭቶችና አለመረጋጋቶች ረጋጋቶች የበለጠ ደቆሱት። የኢትዮጵያ አስጉብኝ ድርጅቶች ማህበር ፕሬዝደንት ወይዘሮ አንድነት ፈለቀ እነዚህ ሁሉ የቱሪዝም ማነቆች ከባድ ጫናዎችን እያሳረፉ በማለፍ ላይ ቢሆኑም ፕሪቶሪያ ላይ ከተደረገው ስምምነት በኋላ የተስፋ ጭላንጭል እንደነበር ይናገራሉ። እንደገና አሁን ደግሞ አንዳንድ አንዳንድ ቦታ በተነሳው በተለይ በአማራ ክልል በተነሳው የፀጥታ ችግር እንደገና ስጋት ላይ ወድቀናል። ያው የጀመረው በኮቪድ ነው፣ መጀመሪያ የተከላከለው በኮቪድ ነው። ከዛ በኋላ ጦርነቱ ተደገመ። ከኮቪዱ የበለጠ ያው እንደምታውቀው ሌሎች ሀገሮችም ከኮቪድ በኋላ ከበራርቀዋል ነው ተመልሰው ወደ ስራ ብዙዎቹ በፊት ወደ ነበሩበት ሁሉ ተመልሰዋል። ሶ ይበልጡኑ የኛን የጎዳን ጦርነቱ ነው። ምክንያቱም ከጦርነት ጋር ተያይዞ አብዛኛው ቦታዎች በውጭ በኤምባሲዎች የጉዞ ክልከላ አለባቸው። የጉዞ ክልከላ እያለ ብዙ የውጭ ሀገር ያሉ የቱር ኦፕሬተሮች ኢትዮጵያን እንደ መዳረሻ መሸጥ ከችሉ ምክንያቱም የኢንሹራንስ ሽፋን ስለማያገኙ በዚህ ምክንያት እስካሁን ድረስ አላገገመም። ግን አሁንም አሁን የሚታየው የጸጥታ ችግሮች ከተስተካከሉ በጣም ቶሎ ይመለሳል ብለን ተስፋ እናደርጋለን። የኮቪድ አስራ ዘጠኝ ወረርሽኝ ኢትዮጵያ ከቱሪዝም ዘርፍ ታገኝ ከነበረው ሰባ ሁለት በመቶውን ማለትም ሶስት ቢሊዮን ዶላር እንዳሳጣት የዓለም አቀፍ ቱሪዝም ፋሲሊቴሽን ዲሬክተር አቶ ቴድሮስ ደርበው ልክ የዛሬ ዓመት ነሐሴ ወር ላይ ለዓለም ሰራተኞች ድርጅት ድምጽ ለተሰኘ ድርጅት እንደተናገሩ በድረ ገጹ ላይ አስፍረዋል። ከአንድ ወር በፊት ደግሞ በኢትዮጵያ የቱሪዝም ዘርፍ ወቅት ሁኔታ ላይ ከግሉ ዘርፍ ጋር ምክክር ያደረጉት በቱሪዝም ሚኒስቴር የመዳረሻና የመሰረተ ልማት ማስፋፊያ ዘርፍ ሚኒስትር ዴኤታ አቶ ስለሺ ግርማ ላለፉት ዓመታት የቱሪዝም ዘርፉን ሲፈትነው የቆየው የኮቪድ-19 ወረርሽኝ ዓለም አቀፍ ጫና ከሞላ ጎደል ቀንሷል ብለው ነበር። የሰሜን ኢትዮጵያው ጦርነት በሰላም ስምምነት መቋጨቱም በዘርፉ ላይ ለመወያየት ትክክለኛ ጊዜ እንዲሆን የማድረጉን ተስፋ አመላክተው ነበር። ዳሩ ግን የአስጎብኚ ድርጅት ማህበር ወር ፕሬዝዳንቷን ጨምሮ በትራንስፖርትና በሆቴል ዘርፍ የተሰማሩ ባለሀብቶች የውጭ ሀገራት መንግስታት በየጊዜው ለዜጎቻቸው ያወጧቸው የጉዞ ክልከላዎች ጥቂት የማይባሉ ጎብኚዎች መዳረሻቸውን ወደ ኢትዮጵያ እንዳያደርጉ እንቅፋት እንደፈጠሩ ያውቅሳሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ የሚጓዙ ወይም ለመጓዝ ያሰቡ መንገደኞችን አስቀድሞ የሚያማክር የጉዞ ማሳሰቢያ እንደ ኤሮፓ አቆጣጠር ሐምሌ 31 ቀን 2023 አውጥቷል። የእንግሊዝ መንግስትም በበኩሉ እንደ ኤሮፓ አቆጣጠር ነሐሴ 7 ቀን 2023 ዳግም ባወጣው መመሪያ ዜጎቹ ወደ መላው ትግራይ፣ አማራና ጋምቤላ ክልሎች እንዳይጓዙ ያስጠነቅቃል። መላ መተከልን ጨምሮ ወደ ኦሮሚያ ክልል ምዕራብ አካባቢዎች የሚደረጉ ጉዞዎችን ይከለክላል። የእንግሊዝ መንግስት በተለይ እንደ አውሮፓ አቆጣጠር ነሐሴ 7 2023 ባወጣው የጉዞ ማሳሰቢያ ወደ አማራው ክልል ከሚደረጉ ሁሉም የጉዞ አይነቶች ዜጎች እንዲታቀቡ አሳስቧል። በኦሮሚያ ክልል የትዋላይት አስጎብኝና የጉዞ ወኪል ዋና ስራ አስኪያጅ አቶ ኢታዮ ታሪኩ የቱሪዝም ሴክተር የሰሜን ኢትዮጵያው ጦርነት በሰላም ስምምነት ከተቋጨ በኋላ መነቃቃት አሳይቶ እንደነበር ይገልጻሉ። ይሁን እንጂ ከአማራ ክልል የግጭቶች መስፋፋት ጋር ተያይዞ የአስቸኳይ ጊዜ አዋጅ ከታወጀ በኋላ

الله شکلگی زیادی از این برویم چند خودکار سوستن داریم سه نت هنسردی شنودی مارا زنی اومد ویدیمو کنده می دوند داریم اون کاریو میگه من چهارمیتونیم دبی زمیاب داریم سوستن آره کانسلون استیتوف مورژانسو این تنها تابوایه داریم دو دستیم از برنامه‌های ኮንዶም ሶልዶም የሚሉ ቴክስቶች ዌብሳይት ላይ ኢንፎርሜሽኖች ኮንዶም ሆነ ሜዳዎች አሉ። የኢትዮጵያን ቱሪዝም ዘርፍ የገመገመው ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለዘርፉ መዳከም በርካታ ተያያዥ ምክንያቶችን አትቷል። ከኒህም መነሻውን በትግራይ ክልል አድርጎ በአማራና በአፋር የተደረገውን ጦርነት በዋናነት ሲያነሳ በተለያዩ ጊዜያት በሌሎች አካባቢዎች የተነሱ ግጭቶችንና መንግስት ለግጭቶቹ የሰጣቸውን ምላሾች አውስቷል። በግጭቶቹ ሳቢያ የመሰረተ ልማት ውድመቶች፣ የሰዎች መፈናቀል እንዲሁም የማህበረ ፖለቲካ አለመረጋጋት መፈጠሩን አመልክቷል። አሁንም በተስፋፋው ግጭት ልዩ ልዩ አገራት የጉዞ ማሳሰቢያዎችን ማውጣት እንደጀመሩ የጠቀሰው ተቋሙ ይህም ቱሪስት ወደ ኢትዮጵያ የሚያደርገው ጉዞ አላስፈላጊ በማድረግ የኢንዱስትሪውን ማገገም አዝጋሚ ሊያደርገው እንደሚችል ስጋቱን አመላክቷል። የቱሪዝም ክፍለ ኢኮኖሚው ሲቀዛቀዝ ለአጠቃላይ ኢኮኖሚው ማሽቆልቆል አስተዋጽኦ እንደሚያደርግም አይኤምኤፍ በግምገማው አክሎ አስገንዝቧል። ይህም ሆኖ መንግስት የኢትዮጵያን ቱሪዝም ለማነቃቃት ብርቱ ጥረት ማድረጉን ለውጥ በተባለው ያለፉት አራት ዓመታት በተለይ በኦሮሚያ ክልል አዲስ የቱሪዝም መዳረሻዎችን በማስፋት በርካታ ስራዎች እንደሰራ በክልሉ የተዋላይ ታስጎብኝና የጉዞ ወኪል ዋና ስራ አስኪያጅ አቶ ይታየው ታሪኩ ይገልጻሉ። ሰዎች ዶክተር አብይ ወደ ስልጣን ከመጣ ቱሪዝምን ኢኮኖሚ ፒላር ይዞት ትኩረት ተሰጥቶት ቢሰራው ያው ያለው የኮቪድ አስራ ዘጠኝ ተጽሟል። ነገራችን ለውጥ ላይ ስላለች ከለውጡ ጋር ተያይዞ ያሉ የሰላም ሁኔታዎች በተወሰነ መልኩ እንቅፋቶች የመሆን ሁኔታ ነው ያለው። ግን ከነበሩ መጓር መዳረሻዎች በጣም ብዙ አዳዲስ መዳረሻዎች በመሰራት ኢሚኒፍ አዲስ አበባ ላይ ቢሾርቱ ላይ ሻ ንጎርጎራ እያን የምንጠራቸው ትልልቅ ተንጠጦ የአጭር ቃል የግማሽ ሰዓት የአንድ ቀን ሲቲቱር የነበሩ ቦታዎች ሁሉ የሁለትን ሶስት ቀን ፓኬጅ ተደርጎ ለሀገር ውስጥም ቱሪዝም ትልቅ መነቃቃት የፈጠረ ማህበረሰቡም ሀገሩ ንግቦ ወይ ትልቅ መነቃቃቶችን የፈጠረ ነው። አሁን ባለው ሁኔታ የውጭ አውሮፓ፣ አሜሪካ ቱሪስቶች ባለው ሁኔታ ቁጥራቸው ከስካዛ ነው። በዛ በቀር ሲያ አፍሪካ እንዲሁም ደግሞ የሀገር ውስጥ ቱሪዝሙ ሀይሌ መነቃቃት እየታየበት እና ሰዎች ሀገራቸውን ለመጎብኘት ሀገራቸውን ለማወቅ አካባቢያቸውን ለማወቅ ትልቅ መነሳሳቶች እየተፈጠሩበት ትልቅ ጊዜ ነው። ቱሪዝም ትፈት አግኝቷል። እንደ ፖሊሲ ብዙ አገዛዘፈ ተፈጥረዋል። እንደ ኦሮሚያ ባህልና ቱሪዝም ትልቅ ስራ እየሰሩ ነው። እንደ ኦሮሚያ ቱሪዝም ኮሚሽን ብዙ የማነቃቃት ስራዎችን እየሰሩ ነው። በተለይ እንደ ቢሾፍቱ ደግሞ ከአዲስ አበባ ባላት ትተት ቅርበት ላይ መገኘት፣ ሰላማዊ እንቅስቃሴ ያለባት ህብረ ብሔራዊ ከተማ እንደመሆኗ ጥሩ የሴኩሪቲ ሁኔታ አየራ ቅርበት መገኘቱ የተለያዩ ሰባት ሐይቆች የሚኖራቸው ነው። እነዚህ ሐይቆች ላይ ደግሞ ሞደርን የሆኑ ሪዞርቶች ከመገንባታቸው ጋር ታይዞ ጥሩ ቱሪዝም እንቅስቃሴ በተለይ ቢሾፍቱ ላይ ያለ። በአማራ ክልል ሰሜን ጎንደር ዞን የሚገኘውና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከተመዘገቡት ቅርሶች አንዱ የሆነው የኢትዮጵያ ሰሜን ተራሮች ብሔራዊ ፓርክ ነው። የሰሜን ጎንደር ዞን የኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ከብሔራዊ ፓርኩ ጋር የተያያዘ ኑሮ የመሠረቱ በርካታ የደባርቅ አካባቢ ነዋሪዎች በአሁኑ ወቅት መቸገራቸውን ገልጸዋል። ቱሪዝም ከኢኮኖሚያዊ ፋይዳ ባሻገር በአገር ገጽታ ግንባታም ላይ በሚጫወተው ሚና የአያሌ ሰዎችን ሕይወት በተጽዕኖ ውስጥ እንደሚከት ያብራራሉ። ብዙ ነው። አሁን የቱሪዝም ተጠቃሚ ሲባል እንግዲህ በቀጥታ ዳይሬክት የሚጠቀሙት የጋይድ ቁጥር፣ የምግብ አብሳይ ቁጥር፣ የስካውት ቁጥር፣ የበቅሎ ጫኝ ምናምን የሚባሉትን ቱሪዝም በባህሪው መልቲፕሌየር ፌክት ነው ያለው። እንደሚታወቀው መልቲፕሌየር ፌክት ኃይለኛ ነው ያ ማለት ማለት ነው። በጣም ገንዘቡ ሰርኩሌትድ ነው የሚያደርገው ካሮት ከሚያቀርብ እንቁላል ከሚያቀርብ ዶሮ ከሚያቀርብ ጀምሮ እስከ ጎመን የሚያቀርበው አርሶ አደርም ጭምር ተጠቃሚ ነው የሚሆነው፣ ቱሪዝም በሚኖር ጊዜ ያው መልቲ ፕሌየር ፌት የሚባለው ይሄ ነው። ሰርኩሌት ያደርጋል የቱሪዝም ቢዝነስ እና ሁሉንም ነው የሚያነካካው፣ ሁሉንም ነው የሚጠቅመው። ያው ቱሪዝም በሚሞት ጊዜ ደግሞ ብዙ ነገሮች ይበላሻሉ። ለምሳሌ የሆቴል ቅጥረኞች ቱሪዝም በመኖሩ ነው ሆቴል የሚኖረው። ሆቴል ሲኖር የሆቴል አስተናጋጆች ይኖራሉ። የሆቴል አስተናጋጆች ደግሞ በስራቸው ቤተሰብ ይኖራል የሚቀልቡት እና ቱሪዝም ወደ ኋላ ሲል ሲጎዳ ብዙ ነገር ነው የሚጎዳው። እንደ ሀገር ያው የገጽታ ግንባታው ምኑ ምኑ እንዳለው ሆኖ ግን ኢኮኖሚካሊም ቢሆን ከፍተኛ ነው ያለው። እንግዲህ ምናልባት የሀገራችን አሁን ከዚህም ከዚያም የሚታየዋል ጸጥታም ሆነ ሌላ ችግሮች ቢረጋጉና ሰላም ቢሆን በሚቀጥሉ ዓመት ምናልባት የቱሪዝም እንቅስቃሴው እንግዲህ ከመስከረም ጥቅምት አካባቢ ጀምሮ ያገግማል የሚል እምነት ነው ያለን እንግዲህ በኢትዮጵያ በቱሪስት አስጎብኝነት የሚሰሩ ከ2000 በላይ ድርጅቶች መኖራቸውን መንግስት ይገልጻል። 278 አባል ድርጅቶችን በስሩ ያቀፈው የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት በቱሪዝሙ መቀዛቀዝ ከአስጎብኚ ድርጅቶች ሰላሳ በመቶዎቹ አገልግሎታቸውን እንዳቋረጡ ለአሜሪካ ድምፅ ተናግረዋል። ሁሉም ሊባል በሚችል መልኩ የሰራተኞቻቸውን ቁጥር እንደቀነሱ የቀድሞ ፕሬዚዳንቷ ገልጸዋል። በዚህም አብዛኞቹ ተጎጂዎች ወጣቶች እንደሆኑ ጠቅሰው የደረሰውን ጉዳት እንደሚከተለው ያብራራሉ። ያው ምን መሰለህ ቱሪዝም በጣም ሰፊ ስቴት ሰንሰለት ያለው ዘርፍ ነው። በጣም ለብዙ ሰዎች በቀጥታ በተዘዋወሪ የስራ ድል ዘርፍ ነው። ትራንስፖርት አቅራቢ አሉ። በዚህ ውስጥ የስቦዛቅ አቅራቢዎች አሉ። ጀልባ አለ፣ ጋይድ አለ፣ ስካውት አለ፣ ሆቴሎች አሉ፣ መዳረሻ ላይ ያሉ የአካባቢ አስጎብኚዎች አሉ። በጣም ብዙ በጣም ብዙ ሰዎች በዚህ ውስጥ በቀጥታም በተዘዋዋሪም በኢኮኖሚ ይጠቀማሉ። ስለዚህ ቱሪዝም ሲቀር በተለይ ከአዲስ አበባ ውጪ መዳረሻዎች ላይ አንዳንድ ቦታዎች አሁን እንደ ላሊበላ አይነት ቦታ ብትወስድ፣ እንደ ሰሜን ተራራ ብትወስድ፣ እንደ ባሌ አይነት ቦታ ብትወስድ በጣም ብዙ ሰዎች በተለይ ወጣቶች ቱሪዝም ዘርፍ ላይ በስራ ተሰማርተው ነበረ። ሰው ቱሪዝም ይቆጣል። አዲስ አበባ ላይ ብትል በዋናነት እንግዳ ከውጭ ሀገር አስተዋውቆ ፓኬጆች ሰጥቶ ለየሁሉም ስራ የሚበት ነው። አስጎብኝ ድርጅቱ ነው። ይሄ ሲቆም በዚህ በዚህ በተለያየ ምክንያት ቱሪዝሙ ሲቆም አዲስ አበባ ላይ ያሉ አስጎብኝ ድርጅቶች ይጎዳሉ። ሰራተኛ በጣም ብዙ ድርጅታቸውን የዘጉ አሉ። ሰራተኛ የበተነ አሉ። ዘርፍ የቀየሩ አሉ። ጉዳቱ እጅግ በጣም ብዙ ነው፣ ሰፊ ነው። ቱሪዝሙ ብዙዎችን ተስፋ ባስቆረጠ አዳጋች ሁኔታ ውስጥ ባለበት በአሁኑ ጊዜ መንግስት የቱሪዝም አገልግሎት ሰጪ ድርጅቶችን ይበልጥ ሊጎዳ የሚችል የግብር መመሪያና ህጎችን ከማውጣት መታቀብ እንደሚገባው ያነጋገር ናቸው የዘርፉ ባለሙያዎች ይናገራሉ። ጥያቄውን ያነሳንላቸው የቀድሞ የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት አዎ ልክ ነው። ምንድን ነው አዲስ ግብር ሳይሆን ገና አልጸደቀም። ተጨማሪ እሴት ታክስ ጋር ለረዥም ጊዜ የቆየ ቅሬታ አለ፣ ቅራኔ አለ። በዋናነት ያው እኛ ታክስ አለመክፈል ያው አንከፍልም አይደለም። ጥያቄያችን በሁለት መንገድ አንደኛ ተወዳዳሪነት እኩል ተወዳዳሪነትን የሚያስችል ሁኔታ መሬት ላይ ስለሌለ ማለት ህግ በማስከበር ረገድ መሬት ላይ ብዙ የተሰራ ነገር ስለሌለ በህጋዊ መንገድ የሚሰሩት ኦፕሬተሮችን ወይም ማስጎብኚዎችን ከውድድር ውጭ ስለሚያደረግ፣ መንግስት ሁሉንም በዚህ ውስጥ በእኛ ዘርፍ ውስጥ አገልግሎት የሚሰጡትን ሁሉ የባት ተጠቀመ ዴባት ተመዝጋቢ አድርጎ ህጋዊ ደረሰኝ እስክናገኝ ድረስ እኛ ተጨማሪ እሴት ታክስ ከሙሉ ከፓኬጅ ከምናስከፍለው ገንዘብ በአመን ሂሳብ አንድ ክፈል የሚል ጥያቄ ረዥም ዓመት ስንከራከርበት ነበረ። አሁን ላይ ግን በዋናነት ጊዜውን ያማከለ መፍትሄ እንዲሰጠው ነው። ቱሪዝሙ ገና ሪከበር አላረገም ሴክተሩ። ብዙ ሀገሮች አሁን ኢቭን ከኮቪድ በኋላ እንደገና ቱሪዝሙን ለመመለስ ብዙ ነገር አድርገዋል። ኖ ከታክስ ኤግዛም ታድርገዋል፣ ብዙ ነገር ቀንሰዋል። የመዳረሻ ኖ ሁሉንም አስተባብረው ሁሉንም አገልግሎት ሰጪዎች ወይም ባለ ድርሻ አካላት አስተባብረው ዋጋቸውን ተወዳዳሪ አድርገዋል። ስለዚህ እኛም ከኮቪድ ከጦርነቱ በኋላ ብዙ አይነት ጉዳት ደርሶብናል። የኢሜጅ ነው የገጽታ ጉዳት። ስለዚህ ይህን ሁሉ አልፈን ኢትዮጵያን መርጦ አንድ ቱሪስት እንዲመጣ ቢያንስ በዋጋ ተወዳዳሪ ማድረግ አለብን። ስለዚህ ኤኒታይም ሴክተሩ በማንኛውም ሰዓት ሴክተሩ ሲነሳ ከሙሉ ወይም ተጨማሪ ታክስ መጣል ይቻላል። ለአሁን ግን ዘርፉ ስላላገገመ መንግስት፣ በልዩ ሁኔታ የባት ይሄው ቴክኒካል ትርጓሜውን ብቻ ማስተርጎሙን መተግበሩን ብቻ ሆን በልዩ ሁኔታ ሴክተሩ ያለበትን ነ እውነታ በመረዳት ልዩ መፍትሄ እንዲሰጠን ጠየቅ ነው። ስለዚህ አዲስ የወጣ ሳይሆን ገና አዲስ ሊወጣ የቀረበ ረቂቅ ነው እና ረቂቁም የቆየ ነበረ ነበረን የሚ እሱ ላይ በደንብ ቢያብራሩ ማለት ነው። እሴት ታክስ አዋጅ ሊሻሻል የመጀመሪያው ድራፍት ወጥቷል። እኛም ለረጅም ጊዜ እንግዲህ ስንጠይቅ የነበረው ጥያቄ አዲሱ ማሻሻያው ላይ ተካቶ ይወጣል ተብሎም ያው ቃል ተገብቶልን ስለነበረ ስ እየጠበቅን ነው። ከዛ በኋላ ግን ከመንግስት ጋር ብዙ ተነጋግረናል። በጣም ብዙ ውይይቶች አድርገናል። የዋናው የመጨረሻው የታክስ ህግ ከመውጣቱ በፊት ይስተካከላል ብለን በተስፋ እየጠበቅን ነው ግን በመሰረተ ሀሳቡ ላይ ተስማምተናል። ቢያንስ ለጊዜው ዘርፉ እስኪያገግም ድረስ ኢትዮጵያን እንደ መዳረሻ ውድ ከሚያደርጉ ተጨማሪ ታክሶች ይህን ለማስቀረት ታክሶች ለማስቀረት የጋራ መግባባት ላይ ደርሰናል። ከመንግስት ጋር ማለት ነው። አዎ ከመንግስት ውጤቱን እንግዲህ የምናየው በኋላ ነው፣ ሲወጣ ነው። እስካሁን ታዩት? ምልክት አለ ስለመውጣቱ ወይ አለመውጣቱ፣ ስለናንተ ጥያቄያችሁ፣ ስለመካተት አለመካተት ያያያችሁት፣ የተመለከታችሁት ነገር አለ? አዎ፣ አንተ ያነበብከው እንግዲህ የመጀመሪያው ድራፍት ነው። እዛ ድራፍት ላይ ይካተታል ብለን ጠብቀን ነበረ፣ ይካተታል ብለን ነበረ። ዋናው አትሊስት ድራፍት ስለወጣ እንደገና ለመነጋገር እድል ሰጡናል። ስለዚህ ከሚመለከታቸው የመንግስት አካላት ጋር የእኛን ቅሬታችንንም ለሴክተሩ ላይ ያለበትን ሁኔታ እኛም ደግሞ እንደ ግል ዘርፍ ምን መሆን አለበት የሚለውን አስተያየት ሰተን እኛ በተረዳነው ልክ ተረድተውናል ብለን የምናስበው እንግዲህ እኛ የተረዳነው ባረግነው ውይይት የችግሩ መጠንና ያለንበትን ሁኔታ ተግባብተናል ብለን የምናስበው ሰው እንዳልኩ እንግዲህ ውጤቱን የምናየው በኋላ፣ ብሩት ይሻሻል ይበጣ ነው ፋይናል ድራፍት ተፋይናል ህጉ ሲወጣ አቶ ይታየውም በተለይ ከኮቪድ አስራ ዘጠኝ ወረርሽኝ የዝግ ወቅት አንስቶ ትልቅ ጉዳዮች የደረሰባቸው የቱሪዝም አገልግሎት ሰጭ ድርጅቶች አንዳች ማበረታቻም ሆነ የግብር እፎይታ አለማግኘታቸውን ያስረዳሉ። ግን ያሉ እንደ ባለሙያ ተግዳሮቶች፣ አሁን ብዙ ተግዳሮቶች ይኖራሉ። ገቢ ሲቀንስ በተለይ በኮቪድ ሰዓት ብድሮች ያለባቸው ማራዘሚያ وعلى <سؤال> من

እርደኛም ብዙ ስረዛዎችን አለመኖር ነው። ብዙ አንጻር በተለይ ቱር ፕሮፕሬተሩ ላይ ቱር ጋይድ ላይ በደንብ ሰፖርት የሚያደርግ ሰፖርት የሚያደርግ ውስጥ ለመቆየት ያለው ተስፋ ትልቅ ነው። ትልቅ የቱሪዝም ነገር መሆን ትችላለች። ትልቅ ሀብት አለን። ትልቅ በሰራሽ የተፈጠሩ ሰዎች አሉ።

የኢትዮጵያን ቱሪዝም ኢንዱስትሪ አሁን ካለበት ጉዳት እንዲያገግም ማህበራቸው ከመንግስት ጋር ተባብሮ ለመስራት እየመከረ እንደሆነ የኢትዮጵያ ቱርስ ኦፕሬተርስ ማህበር የቀድሞ ፕሬዚደንት ወይዘሮ አንድነት አመልክተዋል። ለመሆኑ ማህበሩ ዘርፉ ለገባበት ችግር የሚያቀርበው የመፍትሄ ሀሳብ ምንድን ነው? የመጀመሪያው ነገር ሰላም ማስፈን ነው። ይኸው በአብዛኛው ሀገሪቷ ክፍል ቱሪዝም ያለ ሰላም አይሰራም so በተሻለ መጠን የቱሪስቶችን የጎብኚዎችን በአጠቃላይ ነው የህብረተሰቡን ሰላም ማስጠበቅ ነው በመጀመሪያ ደረጃ ኦፍኮርስ የምንጠይቀው። ይሄ እንዳለ ሆኖ ይሄ ደግሞ እስኪቻል ድረስ ቢያንስ የተቀናጀ የተቀናጀ የመረጃ መሰብሰብ፣ ሰላማዊ ቦታዎችን ለይቶ ሌላም ሀገሮች እንደሚያደርጉ ብዙ ሀገሮች አሉ፣ በአስቸጋሪ ሁኔታ ውስጥ ቱሪዝም የሚሰሩ ቢያንስ ሰላማዊ የሆኑትን ቦታዎቻችንን ለይተን፣ ሙሉ ሀገሪቷ ችግር ውስጥ ነው፣ ሙሉ ሀገሪቷ በቃ ወደ ማይጎበኝ አይነት ኢሜጅ እንዳይሰጥ አትሊስት ሰላማዊ የሆኑ ቦታዎቻችንን ለይተን ፕሮሞት ብናረግ የገጽታ ግንባታ ብንሰራ። ሁለተኛ ቅድም ያልኩ ከዋጋ ምን አርጋ ነ አሁን ረዥም ጊዜ ተዘግቶ የነበረ ሴክተር ስለነበረ አሁን ትንሽ ተስፋ ሲመጣና ብቅ ብቅ ሲል በጣም ብዙ የዋጋ መጨመሮች አሉ። እነዚህን መቆጣጠር በተደጋጋሚ የሚኖሩ መሬት ላይ ያሉት ለውጦች እየተከታተሉ ለውጭ የተለያዩ ኢምፓክት ባላቸው ድርጅቶች ማሳወቅ፣ የጉዞ ክልከላዎችን ራሱ እየተከታተልን ምክንያቱም አንዳንዱ የተጋነነ ነው። አንዳንዱ እውነታም የሌለው አለ። አንዳንዱ ደግሞ እውነት በእውነት ተመርክዞ የሚወጣ የጉዞ ክልከል አለ። እነዚህን ሁሉ በደንብ እያጣሩ ትክክል ያልሆነውን ለማስተካከል ተመሳሳይ የሆኑ መግለጫዎችን ማውጣት፣ በአጠቃላይ የክራይሲስ ማኔጅመንት የምንለው አይነት ቲም ያስፈልገናል በሚል ተስማምተን፣ እንዲሁም አሁን በቅር እንደ አንድ ታስክ ፎርስ አይነት ለማቋቋም ፐብሊክ ፕራይቬት ዳይሎግ ላይም ጠይቀናል። ሚኒስትሪ መስሪያ ቤቱም ተቀብሎታል። አንድ ላይ በጋራ ለመስራት እቅር ተይዟል። ማህበራችን አዲስ ከሚመጣው ቦርድ ጋር በዋናነት በቅድሚያ የምንሰራቸው ነገሮች መካከል አንዱ ይሄ ይመስለኛል የሚሆነው። ከጦርነቱ በኋላ ታሪካዊቷን አክሱም የሚጎበኝ አንድም ቱሪስት አለመኖሩ ተገለጸ በሚል ርዕስ በጦርነቱ እጅግ የተጎዳውንና በተመሳሳይ ችግር ውስጥ የሚገኘውን የትግራይ ክልልን የቱሪዝም ችግሮች የቃኘ አንድ ዘገባ በቅርቡ ማስደመጣችን ይታወሳል። በወቅቱ የቱሪዝም ሚኒስቴር ሚኒስትር ደኤታ አቶ ስለሺ ግርማ ለአሜሪካ ድምፅ በሰጡት ማብራሪያ በኢትዮጵያ በኮቪድ-19 እና በጦርነቱ ምክንያት የጎብኚዎች ቁጥር ቀንሶ መቆየቱን እና በትግራይ ክልል የቱሪዝም መስህቦች ያሉበትን ሁኔታና የአገልግሎት ሰጭ ተቋማትን ዝግጁነት ለማወቅ ዳሰሳ እንደተካሄደ ተናግረዋል። የጉዞ ክልከላ ያደረጉ አገራት እገዳቸውን እንዲያነሱ ሚኒስቴር መስሪያ ቤታቸው እየተነጋገረ እንደሆነም ሚኒስትር ደኤታው አስታውቀዋል። ከኮቪድ-19 ወረርሽኝ በኋላ ግዙፍ ጦርነትና አካባቢያዊ ግጭቶች ከአንዱ የችግር ቀንበር ወደ ሌላ ቀንበር ያዛወሩት የኢትዮጵያ ቱሪዝም አሁንም ገና ብዙ ችግሮች እንደተጋረጡበት ይታያል።